አድማጮች የምሽቱ የመጨረሻው ዘገባችን ጤና ነው። አዘጋጅና አቅራቢው ሰለሞን አባተ ጤና ይስጥልን። ክቡራትና ክቡራን ከቪኦኤ አፍሪካ የጤና አውታር የማንቂያ መረጃ አስቀድማለሁ። ሶማሊያ ውስጥ በቅርቡ ተከሰተ ከተባለውና ወደ ኬንያ ዳዳብ የስደተኞች መጠለያ ወረዳ እንደተዛመተ ከተነገረው አደገኛ የልጅነት ልምሻ ቫይረስ ጋር በተያያዘ ከነገ ግንቦት 27 2005 ዓ ም ጀምሮ ደቡብ ምስራቅ ኢትዮጵያ ውስጥ በሚገኘው የዶሎ ኦዶ የስደተኞች መጠለያ ሰፈርና በአካባቢው ባሉ ወረዳዎች የፖሊዮ ክትባት እንደሚሰጥ ተገለጸ። ይህንን ያሳወቀው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር የኢትዮጵያ ቢሮ ነው። የቢሮውን ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ማምሻውን አነጋግሬ ነበር። ለመሆኑ ስለ ችግሩ በኢትዮጵያ በኩል የሚታወቅ ነገር አለ? ካለስ ምን እየተደረገ ነው? ለአቶ ክሱት በቅድሚያ ያነሳው ጥያቄ ነው። አመሰግናለሁ። ፖሊዮ ተከሰተ ስለተባለው ልክ ነው እናውቃለን። ተከሰተ የተባለውም ሶማሊያ ውስጥ በናዲር የሚባለው አካባቢ ነው። ዝርያውም ትንሽ አደገኛ የሆነ ዋይልድ ፖሊዮ የሚሉት የጭንቅላትን አሰራር የሚያውክ እንዲሁም ቋሚ ለፓራሊሲስ ሊዳረግ የሚችል አደገኛ አካል ጉዳት ሊዳረግ የሚችል አደገኛ ፖሊዮ ዝርያ እንደሆነ የዓለም ጤና ድርጅት ይፋ አድርጓል እና ከዛ ወዲህ አስፈላጊውን ክትትልና ዝግጅት ስናደርግ ቆይተን በነገ ዕለት ክትባቱ ዶሎዋዶ አካባቢ ይጀመራል። ነገ ማለት ማክሰኞ አራት እንደ ፈረንጆች አቆጣጠር በጁን አራት ሁለት ሺ አስራ ሶስት ክትባቱም ስደተኞቹን ብቻ ሳይሆን በአካባቢው የሚኖር ኢትዮጵያውያንም ጭምር የሚያጠቃልል ነው። ስለዚህ ዝግጅቱ ሁሉ ተጠናቀቆ ክትባቱ በነገ ይጀመራል ተብሎ ይጠበቃል። ዶሎ ኦዶ ውስጥ ስንት ስደተኛ አለ? በአሁኑ ጊዜ ወደ አንድ መቶ ዘጠና አምስት ሺ ስደተኞች አሉ። አምስት ስደተኞች ካምፕ ውስጥ አሁንም ድረስ በየቀኑ ስደተኞች ይገባሉ ቁጥራቸው በአንጻራዊ መልኩ የቀነሰ ቢሆንም ከነበረው ስደተኞች አሁንም ድረስ እየመጡ ናቸው። በስደተኞች መቀበያ ጣቢያው ላይ ሁልጊዜም ቢሆን ቋሚ የፖሊዮ እና የሚዝልስ ክትባት ይካሄዳል። አሁንም ድረስ እየተካሄደ ነው ያለው። ዘመቻው የሚያጠቃለው ግን ካምፖቹን ነው። እነዚህ መቼም ቢሆን ሁልጊዜ የሚመጡ ሰዎችን ለማጣራት ክትባቱ ይሰጥ ነበረ። የዚህኛውም ምክንያቱ እንደሚታወቀው ሶማሊያ ለረዥም ጊዜ ለጦርነት የቆየችና መንግስት አልባ ሆና የቆየች ሀገር ስለሆነች እንደዚህ መደበኛ የሆነ ክትባት ስርዓት ነበረ ተብሎ ማሰብ ስለሚያዳግት በደፈናው አልተከተውም ብሎ በማሰብ ከዜሮ እስከ አስራ አምስት አመት ያሉ ልጆችን የመከተቡ ሂደት እየተከናወነ ነበረ፣ በመቀበያ ጣቢያው ገና ሲገቡ ማለት ነው። ስለዚህ እሱን ይቀጥላል። ግን ከዛ በተጨማሪ ዘመቻው ሁሉም ሰዎች እዛ ስደተኛ ካምፕ ያሉ ስደተኞች የሚያጠቃልል ነው የሚሆነው። ለመሆኑ ስደተኞቹ ወደ መጠለያ ካምፖቹ በሚገቡበት ጊዜ የመጀመሪያ ደረጃ የጤና ምርመራ ወይም ፍተሻ ይደረግላቸዋል ከክትባቱ ሌላ ይደረጋል ከምግብ አንጻርም በመጀመሪያ ደረጃ የጤና ምርመራ ተደርጎላቸው አስፈላጊውም ክትባትም ተደርጎላቸው ነው ወደ ካምፖቹ የሚተላለፉት። በቀን ወይም በሳምንት ምን ያህል ስደተኛ ይገባል? አሁን ከሶማሊያ አሁን ባለው ሁኔታ አሁን ባለው ሁኔታ ለምሳሌ፣ ባለፈው ሳምንት ውስጥ በሳምንቱ ውስጥ መቶ ዘጠና አንድ ስደተኞች ናቸው የገቡት። እንግዲህ ድሮ በዚህ ጊዜ አምና ለምሳሌ እናገኘው ከነበረው ከአንድ ሺህ በላይ ወደ ሁለት ሺህ የሚጠገው ስደተኞች በቀን ሊገቡ ከነበረበት ሁኔታ ሲታይ ምንም የለም ማለት ይቻላል። ነገር ግን አሁንም ድረስ ቁጥራቸውን ማይናቅ ስደተኞች እየመጡ እንደሆነ ነው የሚያሳይ። ነገ ይጀመራል ያሉኝ የክትባት ዘመቻ ለምን ያህል ጊዜ የሚዘልቅ ይሆናል? ስንት ሰው ነው የሚያካትተው? ስንት ሰው እንደሚያካትት በእርግጥ አሁን በእጅ መረጃ የለኝም፣ ግን ከሁሉም ከመጀመሪያ ገና የተወለደ ህጻን ጀምሮ እስከ አስራ አምስት አመት ካሉት ህጻናት በሙሉ ይከተባሉ። ስለዚህ ሁለት ሶስት ከዛም በላይ ሊወስድ ይችላል። ክትባቱ አምስት ካምፖች ስለሆኑ፣ እንግዲህ የዝግጅቱን ደረጃ ይወስነዋል ምን ያህል ቀናት እንደሚወስድ። ነገር ግን አትሊስት በሚቀጥሉት ሶስት አራት ቀናት ወይም እስከ ሳምንት ድረስ ባለው ጊዜ ውስጥ ይጠናቀቃል ተብሎ ይጠበቃል። እነማን ናቸው የሚሳተፉት በዚህ ክትባት ዘመቻ ውስጥ? የእኛው አለን የንክሲያር የመንግስት የስደተኞች ጉዳይ አስተዳደር አራ ይባለዋል ደብሊዩ ኤች ኦ ወይም የዓለም ጤና ድርጅት ትልቁ አጋራችን ነው በዚህ ሁኔታ። እንደዚሁም የዓለም ህጻናት ድርጅት ዩኒሴፍ አብሮት ይሰራል። ከኢትዮጵያ መንግስት ጋር የምታደርጉት የስራ ግንኙነት ትግግዝ አለ? ለጤና ጥበቃ ሚኒስ አለ አለ። አንደኛ በዚህ ጉዳይ የጤና ጥበቃ ሚኒስተር የሚመለከት ስለሆነ ከነሱ ጋር በቅርብ ነው የምንሰራው በዚህ ጉዳይ ላይ እንደዚሁም በክልሉ ደረጃ ባሉት ከክልል ጀምሮ እስከዛው እስከ ወረዳ የጤና መዋቅሮች ከነሱም ጋር በጣም በቅርበት ነው የምንሰራው። ለመሆኑ በኢትዮጵያ ክልል ውስጥ በስደተኞች ካምፕም ይሁን በአካባቢው ባሉ ነዋሪዎች በኩል እስካሁን ድረስ የታየ ወይም ጥርጣሬ የሚያጭር ሁኔታ ተፈጥሯል? ፖሊዮን በሚመለከት የለም። ኢትዮጵያ ውስጥ እስካሁን ምንም አይነት ነገር ጥርጣሬ የሚያጭር ነገርም ሆነ በትክክልም የተገኘ ነገር የለም። አሁን የሚደረገው ክትባትም ለጥንቃቄ ያህል እንደሆነ ሊወሰድ ይገባል። የመከላከያ እርምጃ ነው ማለት ነው፣ መከላከያ እርምጃ። በዶሎ ኦዶ አካባቢና በደቡብ ኢትዮጵያ አካባቢ ምን ያህል ወረዳዎችን ወይም ምን ያህል ክልሎችን ይሸፍናል? ከመጠለያ ጣቢያዎቹ ውጭ ባሉ ሰዎች ዘንድ እንግዲህ የዓለም ጤና ድርጅት በሰጠው ማሳሰቢያ ሶማሊያ እና የሶማሊ ክልል እና የኦሮሚያ ክልል በተለየ ጠረፍ አካባቢ ያሉት አካባቢዎች ክትትል ይደረግባቸው፣ እንደዚህም አስፈላጊው ክትባት ይዘጋጅ የሚል ነበረ እንደ ሁለት ሆነዋል የዓለም ጤና ድርጅት ያሰራጨው ማሳሰቢያ። ስለዚህ በዛ መሰረት ነው እንቅስቃሴው የሚካሄደው። ነገር ግን የእኛ ትኩረት ስደተኛ ካምፖቹ አካባቢ ብቻ ስለሆነ እንደሆነ አሁን የጠየቁኝ ጥያቄ በትክክል መመለስ ይችላል መሰለኝ። እሺ፣ አቶ ክስቱት ገብረ እግዚአብሔር ለዚህ ለፈጣን መልሶ እጅግ በጣም አድርጌ አመሰግናለሁ። በአድማጮች ስም እኔም እግዚአብሔር ስትል በጣም አመሰግናለሁ። ሰሞኑን ደግሞ እንደዚሁ የእንቅስቃሴያችሁን ሂደት እየተከታተልን ለህዝብ እናሳውቃለን። ደስ ይለናል በጣም። በሌላ በኩል ደግሞ በግዙፉ የምስራቅ አፍሪቃ የስደተኞች መጠለያ ኮምፕሌክስ ውስጥ ታይቷል የተባለውን ይህንኑ የልጅነት ልምሻ ወረርሽኝ እዚያው ኬንያ ውስጥ ዳዳብ ሰፈር ለማቆም ያግዛል የተባለ መጠነ ሰፊ ክትባት የመጀመሪያውን ዙር ማጠናቀቁን የተባበሩት መንግስታት ድርጅት አስታውቋል። እድሜያቸው እስከ አስራ አምስት ዓመት የሚደርስ ሁለት መቶ ሰማኒያ ስምንት ሺህ ህጻናት መከተባቸውን የመንግስታቱ ድርጅት አካላት የሆኑት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር እና የዓለም የጤና ድርጅት ደብሊው ኤች ኦ ትናንት ባወጡት የጋራ መግለጫ አመልክተዋል። በያዝነው ግንቦት የመጀመሪያ ሳምንት ውስጥ በታየው የመጀመሪያው የፖሊዮ ምልክት በዳዳብ የመጠለያ ሰፈሮች ውስጥ አራት ሰዎች ለፖሊዮ ቫይረስ መጋለጣቸው መታወቁን ባለሥልጣናቱ ተናግረዋል። ዳዳብ ውስጥ ክትባቱ ላልደረሳቸው ተጨማሪ 424ሺህ ስደተኞች የሚሰጠው ክትባት በያዝነው ሳምንት ውስጥ እንደሚቀጥል ደብሊውኤችኦ እና ዩኤንኤችሲአር አስታውቀዋል። የዳዳብ የስደተኞች መጠለያዎች በሚገኙባቸው የሰሜን ምስራቅ ኬንያ አቅራቢያና አዋሳኝ ቀበሌዎች ለሚገኙ ነዋሪዎችም ክትባቱ በኬንያ የጤና ጥበቃ ሚኒስቴር እየተሰጠ መሆኑ ተገልጿል። ደቡብ ሶማሊያ ውስጥ ላለፉት ሦስት ዓመታት በርትቶ በቆየው የጸጥታ ዕጦት ምክንያት የፖሊዮ ክትባት እንቅስቃሴ ተቋርጦ መቆየቱ ይታወቃል። በቀረችን ጥቂት ደቂቃ አንዳንድ ዜና ቀመስ መረጃዎችን ላካፍላችሁ። በኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ ግዛት የኢቦላ ትኩሳት ሊሆን ይችላል የተባለ ወረርሽኝ መቀስቀሱን የተባበሩት መንግስታት ድርጅት አስታውቋል። ችግሩን በቅድሚያ ባለፈው ሳምንት ውስጥ ያሳወቀው የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ሲሆን፣ የምርመራዎቹ ውጤት ይህ ዘገባ ሲጠናቀር እየተጠበቀ እንደነበረ ተገልጿል። ባለፈው አርብ ግንቦት ሀያ ሦስት የዓለም ፀረ ትንባሆ ቀን ሆኖ አልፏል። ስለ ዕለቱና ሌሎች ዝርዝር መረጃዎችን ወደፊት ሰፋ ባለ ጊዜ ይዤ መለሳለሁ። ለዛሬ ግን አንዳንድ ጥቃቅን እውነቶችን ላንሳ። ትንባሆ ከተጠቃሚዎቹ ግማሽ ያህሉን እንደሚገድል ያውቃሉ? በትንባሆ ምክንያት በየዓመቱ በዓለም ዙሪያ ስድስት ሚሊዮን ሰው እንደሚሞት ያውቃሉ? ይህ ትንባሆ በየዓመቱ የሚገድለው ሰው ብዛት በመጪዎቹ አራት አምስት ዓመታት ውስጥ ስምንት ሚሊዮን ይደርሳል ተብሏል በዓመት ከዓለም አጫሾች ወደ ሰማንያ ከመቶ የሚሆኑት የሚኖሩት አነስተኛና መካከለኛ ገቢ ባላቸው ሀገሮች ውስጥ ነው። ከዓለም የጤና ድርጅት ያገኘሁትን መረጃ ነው ያካፈልኩ። በቅርብ ሰሞናት ለዩናይትድ ስቴትስ የሕግ መምሪያና የሕግ መወሰኛ እንደራሴዎች፣ ለኒውዮርክ ከንቲባ ማይክል ብሉምበርግና ለአሜሪካው ፕሬዚደንት ባራክ ኦባማ ሬሲን የተባለ መርዝ የተነካኩ ፖስታዎች ተልከውላቸዋል። ለነገሩ መርዙ ቀድሞ ተደርሶበታል። ኤንቨሎፖቹ በእጃቸው ያለፈ ሲቪል ሰራተኞችም ችግር እንዳልገጠማቸው ተገልጿል። ለመሆኑ እነዚህ መርዛ መልእክቶች ከማንና ለምንድን ነው ለፖለቲከኞቹ እንዲደርሷቸው እየተደረጉ ያሉት? እነዚህን ጥያቄዎች መፍታት የዚህ ክፍለ ጊዜ ኃላፊነት አይደለም። ሬሲን ምን እንደሆነ ግን ጥቂት ጣልል አድርግለዋው። ሬሲን የመግደል አቅሙ ከፍተኛ የሆነ መርዝ ነው። ሬሲን የሚወጣው ከጉሎ ፍሬ ዘይት ለመጭመቅ በሚደረግ ሂደት ውስጥ ነው። በዱቄት ወይም በብናኝ ወይም ትነት ወይም በእንክብል መልክ ሊቀርብ ይችላል። አንድ ሰው ለሬሲን በተጋለጠ በሰላሳ ስድስት ሰዓታት ውስጥ ሊሞት ይችላል። ሬሲን መርዝ ማርከሻ የለውም። ሬሲን በቆዳ ውስጥ ሰርጎ ወደ ሰውነት አይገባም። ይህንን መረጃ ያገኘሁት ከአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ነው። የተከበሩ አድማጬ ሆይ ለዛሬ ጊዜ አበቃ መሰለኝ። እርስዎን ግን በመጪው ሳምንት ላገኘዎ ስለምፈልግ እባክዎ ጤናውን ይጠብቁ። የግል ንጽህናውን የቤተሰብዎን ንጽህና፣ የቤትዎንና የአካባቢዎን ጽዳት ይጠብቁ። ለበሽታ ደግሞ ቀና ይስጡ። ዛሬውኑ ይንቁበት። ካመሞ በኋላ ነገ ከነጎዲያ አይበሉ። አሁኑኑ ብድግ ይበሉና ቅርቦ ያለ የጤና ባለሙያ ዘንድ ሄደው ያማክሩ። ልሰናበቶ ከቪኦኤ አፍሪካ የጤና አውታር ሰሎሞን አባተ ነኝ። ጤና ይስጥልኝ።